የአሜሪካ ድምጽ ነው የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ የካቲት 192017 ዓ.ም ስርጭታችን ጀመረ የኦሮሚያ ክልላዊ መንግስት በተቃዋሚዎች የቀረበውን የሽግግር መንግስት ጥያቄ ውድቅ አደረገ። ያ ማለት በሀገሪቱ ውስጥ ያሉ ተቋማት ከምርጫ በፊት የሚስተካከሉበት ከምርጫ በፊት ሰላም የሚወርድበት ሰላም ከሌለ ምርጫ ማካሄድ አትችለም። እነዚህ እነዚህ ነገሮች ለማስተካከል የጋራ መንግስት ያስፈልጋል። የቅዘታቸው ጊዜት ሽግግር መንግስት የሚል አጀንዳ ብዙም የማይሄድ ከማህበራዊ ፍጆታ ያላለፈ ተቀባይነትም የሌለው ምናልባትም ተጠያቂነትም ሊያስከትል የሚችል ህገ መንግስቱን የሚንድ አካሄድ ስለሆነ ፍጹም ተቀባይነት የሌለው መሆኑን ልንገልጽ እንዳለን። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና እና የኦሮሚያ ክልላዊ መንግስት ቃል አቀባይ የሆኑትን ሀይሎ አዱኛን ቀደም ብለን የሰማ ናቸው። ዝርዝሩ ጉዳይ በምሽቱ ተካቷል። እንደምንውላቸዋል እንደምናምሽታቸዋል። ተመልካቾቻችን፣ አድማጮቻችን ዝግጅቱን በመምራት አብሬያችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ንጉሡ ታምሬ አብሮኛለ የዚህ መሰናዶ ዋና አዘጋጅ ጽዮን ግርማ ናት። እስከ አራሳት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ልትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። እንግዲህ ወልዶ ይጠብቃችኋል። በድጋሚ እንደምናመሻችሁ። ጠቅላይ ሚኒስትር አብይ አህመድ በሶማሊያ ጉብኝት ሊያደርጉ ነው። የሱዳን ወታደራዊ አውሮፕላን ተከስክሶ 46 ሰዎች ሞቱ። ትራምፕ ጎልድ ካርድ የተሰኘ የመኖሪያ ፈቃድ ለውጭ ባለሀብቶች በአምስት ሚሊዮን ዶላር እንደሚሸጡ አስታወቁ። እንዲሁም ደቡብ አፍሪካ ወታደሮቿን ከኮንጎ ዲሞክራቲክ ሪፐብሊክ አስወጣች የሚሉት ለምሽቱ ያዝናቸው ዜናዎች ናቸው። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ በሶማሊያ ጉብኝት ሊያደርጉ ነው። ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ነገ ሐሙስ፣ በሶማሊያ ጉብኝት በማድረግ ከሀገሪቱ ፕሬዚደንት ሐሰን ሼክ ሞሐሙድ ጋር እንደሚዋዩ ከሶማሊያ መንግስት ምንጮች መረጃውን ማግኘቱን ኤኤፍፒ አመልክተዋል። ሁለቱ ሀገራት የሻከረውን ግንኙነታቸውን ለማደስ በመሞከር ላይ ባሉበት ወቅት የሚካሄደው ጉብኝት በአንካራ የተፈጸመውን ስምምነት ተግባራዊ ለማድረግና ለማጠናቀቅ ከሚደረጉ ሰፊ ጥረቶች አንዱ እንደሆነ ዘገባው አመልክተዋል። በጠቅላይ ሚኒስትር አብይ አህመድ የሚመራ ከፍተኛ የባለስልጣኖች ቡድን ነገ ሞቃዲሾ እንደሚደርስ ይጠበቃል ሲሉ ለፕሬዚዳንታዊ ቤተ መንግስቱ ቅርብ የሆኑና ስማቸው እንዲጠቀስ ያልፈለጉ ምንጭ መናገራቸውን የኤፍፒ ዘገባ አመልክቷል። በሱዳን ወታደራዊ አውሮፕላን ተከስክሶ 46 ሰዎች ሞቱ። አንድ የሱዳን ወታደራዊ አውሮፕላን ካርቱም ዳርቻ በመኖሪያ አካባቢ ተከስክሶ 46 ሰዎች ህይወታቸውን አጥተዋል። በኦምዱርማን ከተማ አቅራቢያ በሚገኝ ወታደራዊ አየር ማረፊያ አካባቢ አውሮፕላኑ ሲከሰከስ አንድ ከፍተኛ ወታደራዊ አዛዥን ጨምሮ ሌሎችም የሰራዊት አባላትና ሲቪሎች መሞታቸው ታውቋል። አስር የሚሆኑ ሰዎች ላይም ጉዳት ደርሰዋል። አደጋው የደረሰው ትላንት ማክሰኞ ማምሻውን በሰሜናዊ ኦምዱርማን በዋዲ ሲዳይና ወታደራዊ አየር ማረፊያ አቅራቢያ ነው። የሱዳን ጦር በአደጋው ብዙ ወታደራዊ አባላትና ሲቪሎች መሞታቸውን ቢገልጽም ተጨማሪ መረጃ ከመስጠት ተቆጥቧል። አድማጮቻችንና ተመልካቾቻችን የዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ትራምፕ ጎልድ ካርድ የተሰኘ የመኖሪያ ፈቃድ ለውጭ ባለሀብቶች በአምስት ሚሊዮን ዶላር እንደሚሸጡ አስታወቁ። ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ መጥተው የስራ እድልን መፍጠር ለሚሹ የውጭ ባለሀብቶች ለመኖሪያ ፈቃድ የሚያገላግላቸውንና ጎልድ ካርድ ብሎ የሰየሙትን በአምስት ሚሊዮን ዶላር መሸጥ እንደሚሹ አስታውቀዋል። በሁለት ሳምንታት ውስጥ እንዲጀመር በሚሹት የስደተኞች ፕሮግራም የሚሸጠው ጎልድ ካርድ በቀጥታ የግሪን ካርድ ባለቤት እንደሚያደርግና ዜግነት ለማግኘት የሚደረገው ሂደት አካል እንደሚሆንም አስታውቀዋል። ጎልድ ካርድ ያላቸው ባለሀብቶች በአሜሪካ ለመስራት የስራ እድልን ለመፍጠር ኩባንያዎችን ለመመስረትና እንዲሁም ታክስም እንደሚከፍሉ ታውቋል። ኩባንያዎች የተማረ የሰው ኃይል ወደ አሜሪካ በጎልድ ካርድ ሲያስመጡ ወጪውን ይሸፍናሉ ብለው እንደሚጠብቁ ትራምፕ አስታውቀዋል። ሀገራቸውም አንድ ሚሊዮን ጎልድ ካርዶችን ልትሸጥ እንደምችል ትራምፕ ጨምረው ገልጸዋል። አዲሱ የጎልድ ካርድ ፕሮግራም ከዚህ በፊት የነበረውን ኢቢ አምስት የስደተኛ ኢንቨስተሮች ፕሮግራም የሚተካ እንደሆነም ታውቋል። በመጨረሻም ደቡብ አፍሪካ ወታደሮቿን ከኮንጎ ዲሞክራቲክ ሪፐብሊክ አስወጥታለች። ደቡብ አፍሪካ 127 የሚሆኑ ወታደሮቿን ከኮንጎ ዲሞክራቲክ ሪፐብሊክ ስታስወጣ አራቱ ከፍተኛ ጉዳት የደረሰባቸው መሆኑም ታውቋል። ወታደሮቹ በሁለት ዓመታት ከሁለት ዓመታት በፊት የ16 አገራት ጥምር በሆነው በደቡባዊ የአፍሪካ የልማት ማህበረሰብ ወይም ሳድግ ኃይል ውስጥ ታቅፈው በሩዋንዳ ከሚደገፈው ኤም 23 ጋራ በመፋለም ላይ ያለውን የኮንጎ መንግሥት ለመደገፍ የተሰማሩ ነበሩ። ሃያ አንዱ ወታደሮች ትላንት ማክሰኞ የተመለሱ ሲሆን 16 የሚሆኑት ደግሞ ዛሬ ረቡ ተመልሰው፣ ደቡብ አፍሪካ ወታደሮቹን ወታደሮቿን ሙሉ በሙሉ አስወጥታለች። ክብራትና ክብራን፣ የምሽቱ ዜና በዚሁ ተፈጽመዋል። ወደ ሀብታሙ መራቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ስርጭታችንን ነው እየተከታተላችሁም ትገኙት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። ማናቸውም አስተያየቶችና ጥቆማዎች ልታደርሱን ስላላችሁ አሁን ወደ ቀዳሚው መሰናዷችን እንሻገር። ከአውሮፓ እስከ ሰሜን አሜሪካ ሀገራት የኢሚግሬሽን ፖሊሲያቸውን እያጠናከሩ ነው። ከዓለም ሀገራት ለስደተኞች መልካም አቀባበል በማድረግ የምትታወቀው ካናዳም ዓለም አቀፍ ተማሪዎች ላይ ተጽዕኖ የሚያደርሱ ለውጦችን ይፋ አድርጋለች። ማሻሻያዎቹ ይበልጡን እየጠበቁ የሄዱት ዓለም አቀፍ የኢሚግሬሽን ፖሊሲዎች የሚያንጸባርቁ መሆናቸውም ተመልክተዋል። አርዙማ ካምፓወሬ ከካልጋሪ ያደረሰን ዘገባ ስመኝሸ ቆይታ አቅርበዋለች። ካናዳ የምትቀበላቸውን ዓለም አቀፍ ተማሪዎች ቁጥር ወደ 437,000 ዝቅ ያደረገች ሲሆን ይህም ካለፈው ዓመት ጋር ሲነጻጸር በ10 ከመቶ ያነሰ ነው። ቼክ ኦማር ኪራኮያ ከቡርኪና ፋሶ ወደ ካናዳ ከመጣ አንድ ዓመት አልሞላውም። የመጣበት መንገድ ግን በካናዳ የሚገኙ በሺዎች የሚቆጠሩ ዓለም አቀፍ ተማሪዎች ከሚያልፉበት መንገድ ጋር ተመሳሳይ ነው። ካናዳን የምረጥኩት በእኔ ሙያ በርካታ እድሎች ስላሉ ነው። አሁን ግን ከተመረቁ በኋላ ካናዳ ውስጥ መኖርና ስራ መስራት ከባድ ሆኗል። በካናዳ ለመማር የሚያስቡ ተማሪዎች እንደ ቀድሞው 10 ሺ ዶላር ሳይሆን 20 ሺ ዶላር እንዳላቸው አስቀድመው ማሳየት ይጠበቅባቸዋል። ዲግሪያቸውን ካገኙ በኋላ ካናዳ ውስጥ ለመስራት ደግሞ ተማሪዎች በእንግሊዝኛ ወይም በፈረንሳይኛ ቋንቋ የተካኑ መሆን አለባቸው። በተጨማሪም ካናዳ በከፍተኛ ደረጃ በሚያስፈልጋት እንደ ሳይንስ፣ ግብርናና የጤና ዘርፍ የመሳሰሉ ሙያዎች መመረቅ አለባቸው። መጀመሪያ ከሀገሬ ስወጣ በማዕድን ስራ ለመሰማራት ነበር። አሁን ግን በአዲሱ የኢሚግሬሽን ሕግ መሰረት የትምህርት መስኬን መቀየር አለብኝ። አዲሶቹ ደንቦች የተረቀቁት የህዝብ ቁጥር መጨመርን ለመግታትና የካናዳ መንግስት የመኖሪያ ቤትና የጤና አገልግሎትን እንዲያሻሽል ጊዜ ለመስጠት መሆኑን የካናዳ ባለሥልጣናት አስታውቀዋል። ተማሪዎች ግን ብዙ እርግጠኛ ያልሆኑባቸው ነገሮች በመኖራቸው መረጃን ለማግኘት ወደ ኢሚግሬሽን አገልግሎት ወይም በኪ ወንዳ ወደ መሰረተችው ሻይና የተሰኘ መተግበሪያ ያቀናሉ። መተግበሪያው ለተማሪዎች ስለ ቪዛ ማመልከቻዎች፣ የኢሚግሬሽን ህጎችና ስራ ፍለጋዎች መረጃዎችን ያቀርባል። አሁን ነገሮች በራስ ብቻ የሚከናወኑበት ጊዜ አይደለም። ምክንያቱም የኢሚግሬሽን ህጎች በየሰከንዱ ይለዋወጣሉ። ስለዚህ ያሉንን አማራጮች ለማወቅ ዘደኛ መሆን ያስፈልጋል። ብዙ ነገሮች አጠራጣሪ በሆኑበት ወቅትም ቢሆን ኪራኮያ አሁን ለሚኖርባትም ሆነ ለትውልድ አገሩ አስተዋጽኦ ማድረግ እንደሚችል ያምናል። ከተመረኩ በኋላ የማስበው እዚህ ልምድ የመቅሰምና ከጥቂት ዓመታት በኋላ ሀገር የመመለስ ነው። ምክንያቱም እዚህ የተማርኩትን ለሀገር በሚያገለግል መልኩ መጠቀም ፈልጋለሁ። ወንዳ ዓለም አቀፍ ተማሪዎች ለካናዳ ኢኮኖሚ ከ22 ቢሊዮን ዶላር በላይ እንደሚያበረክቱ ጠቁማ፣ ቁጥራቸውን መቀነስ የካናዳን ኢኮኖሚና ከነሱ የሚገኘውን አቅም ሊያዳክም እንደሚችል ታስጠነቅቃለች። በአርዙማ ኮምፓወሬ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ተመልካቾቻችን በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። አሁን ደግሞ ወደ ቀጣዮቹ ዘገባዎች እንሻገራለን። ለሶስት ዓመታት ያለማቋረጥ ጦርነት የተካሄደባት ዩክሬን የአእምሮ ጤና ቀውስ ተደቅኖባታል። ሆስፒታሎቿ በጭንቀት፣ በድብርትና በአሰቃቂ ሁኔታ ውስጥ በማለፍ በሚከሰት የአእምሮ ቀውስ በሚሰቃዩ ወታደሮችም ተጨናንቀዋል። ዶክተሮችም እነዚህ በጋሪ የማይታዩ ድብቅ ቁስሎች ለብዙ አስርት ዓመታት ተቆራኝተው ሊቆዩ እንደሚችሉ ይናገራሉ። የአምቦሻት በምዕራብ ዩክሬን ከምትገኘው ኦልቪቭ ተከታዩን ዘግበዋል። ደረጀ ደስታ ያቀርበዋል። በዩክሬን ጦርነት ግንባር ላይ እንደነበሩት ብዙ ወታደሮች ሁሉ ቪክቶርም ራሱን መግለጽ የሚፈልገው በመጀመሪያ ስሙ ብቻ ነው። ካለፈው ዓመት ጀምሮ ከጦርነት ውጪ ቢሆንም ቪክቶር አሁን የተለየ ጦርነት እየታገለ እንደሆነ ይሰማዋል። ከምሽግ ቦምቦችና ድሮኖች የበለጠ እጅግ አስፈሪ ነው። ጦርነቱ ከራሱ ጋር ነው። ባለፈው ዓመት ለአጭር ጊዜ እረፍት ቤት ነበርኩ። የመጀመሪያው ሳምንት ጥሩ ነበር፣ ግን በሁለተኛው ሳምንት ባለቤቴ የሆነ ችግር እንዳለ አስተዋለች። በእንቅልፍ ልቤ መትረየስና የእጅ ቦምቦች እየፈለግኩ እንደሆነ ነገረችኝ። ኑሮህን መኖር አለብህ አለችኝ። ትክክለኛ እንደሆነች አውቃለሁ፣ ነገር ግን ያሰብኩትን እርምጃ ልወስድ እንደምችል ተገነዘብኩ። በጣም ከባድ ነበር። ቪክቶር ብቻውን አይደለም። ከሶስት ዓመታት ጦርነት በኋላ በሺዎች የሚቆጠሩ የዩክሬን ወታደሮች በታወቀው አእምሮ ውስጥ እየመጡበት ነው። በታቪቭ እንዳለው እንደዚህኛው አይነት ሆስፒታሎች በማይታዩ የጦርነት ጠባሳዎች የሚሰቃዩ ወታደሮች ተጨናንቀዋል። ዶክተር ኤሊህ ቤሪዚክ፣ የአእምሮ ሕክምና ባለሙያ ከ80 እስከ 90 በመቶ የሚሆኑት በጦርነት ውጥረት ምክንያት በድብር ትመም ይሰቃያሉ። ስለዚህ ይህ የጭንቀት መታወክ፣ የውጥረት መታወክ፣ የቀደሙ ጉዳተኞችን ተከትሎ የሚመጣ የአእምሮ ጤና መዛባት ፒቲኤስዲ እና ከሌሎች ውጥረቶች ጋር የተያያዘ ነው። በዚህ ጦርነት ምን ያህል የዩክሬን ወታደሮች እንደጠፉ ወይም ምን ያህሉ እስከ ወዲያኛው አቅመ ቢስ እንደሆኑ ማንም በትክክል አያውቅም። ነገር ግን ቁጥሮቹ በጣም አስገራሚ ናቸው። በርዚ ዊክ ዩክሬን ውስጥ የአእምሮ ጤና ፕሮቶኮሎች እና ሕክምናዎች እንደሚቀየሩ ያምናሉ። በዚህ ጦርነት ምክንያት ከጭንቀት ጋር በተያያዙ በሽታዎች ዙሪያ አዲስ አይነት የምርመራ ሂደት ይኖረናል ብዬ አስባለሁ። አንዳንድ ወታደሮች በሽታውን ለመቋቋም ሲታገሉ ሌሎች ደግሞ የእነሱን ቦታ ለመያዝ በዝግጅት ላይ ናቸው። በሊቪቭ በሚገኘው ብሔራዊ የምድር ጦር ኃይል አካዳሚ ወጣት ዩክሬናውያን ከ1945 ጀምሮ በአውሮፓ ውስጥ ትልቁን ጦርነት በሚዋጋ የጦር ሰራዊት ውስጥ መኮንን ለመሆን በማሰልጠን ላይ ናቸው። የጦርነቱ ግንባር ጭካኔ የተሞላበት መሆኑን ያውቃሉ፣ ነገር ግን ይህ አላገዳቸውም። ሰርጄ የ21 ዓመት ወጣት ነው። ዝግጁ ነኝ ይላል ወደ አካዳሚው ስገባ ለምን እንደተመዘገብ አውቃለሁ። ነገር ግን አንድ የምፈራው ነገር ቢኖር ብዙ ልምድ የለኝም። ግን ከገባው በኋላ እንደሚያስተምሩኝ አውቃለሁ። ዝግጁ ነኝ። እዚህ እንደ ሰርጌ ያሉ እጩ መኮንኖች ታንኮችን እንዴት እንደሚሰሩ ሰው አልባ አውሮፕላኖችን እንዴት እንደሚጠቀሙና የእጅ ቦምብ ማስወንጨፊያዎችን እንደሚያፈነዱ ይማራሉ። ነገር ግን በምሽግ ውስጥ ስላለው አስከፊ የህይወት እውነታዎች ለመወያየት በጥቂት ኪሎ ሜትሮች ርቀት ላይ ባለው ሆስፒታል ውስጥ ትንሽ ክፍተት አለ። ቪኮት የዩክሬን ወታደር ጦርነት ውስጥ ገብተው ለማያውቁት ለመረዳት የማይቻል ነው። እንቅልፍ በሚቀርብበት ጊዜ ስለ ሁሉም ነገር ሲያልሙ በእንቅልፍ ልቦ ሲዋጉ የነርቭ ስርዓቶ ሲጠፋ እና ህመሙን ሊቋቋሙት የማይችሉት ሲሆን ምን ማድረግ እንዳለበት አያውቁም። በጣም ከባድ ነው። ቪክቶርና ሌሎች ብዙዎች ይህን ስሜት በደንብ ያውቃሉ። አሁን ከመቼውም ጊዜ በላይ እየተናገሩ ነው። ትዝታዎቻቸውን ቢያካፍሉ አንዳንዶቹን ትተዋቸው ሊሄዱ እንደሚችሉ ተስፋ ያደርጋሉ። ምናልባት በቅርቡ ተመሳሳይ ችግር የሚገጥማቸውን ይረዳቸው ይሆናል። የአሜሪካ ድምጽ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው እያዳመጣቸው የምትገኙት አድማጮቻችን እንዲሁም ተመልካቾቻችን። በመግቢያችን ወደ አስተዋውቅ ነው መሰናዶ እንሻገራለን። ሰሞኑን በአዲስ አበባ ከተማ ለአራት ቀናት የቆየ ኮንፈረንስ ያካሄዱት ተቃዋሚዎቹ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ሁሉን አካታች የኦሮሚያ ክልል የሽግግር መንግስት እንዲመሰረት እንደሚሰሩ ገልጸዋል። ሀሳቡ የቀረበው ምርጫ ከመካሄዱ በፊት ሰላም ለማምጣት የጋራ መንግስት ስለሚያስፈልግ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ለአሜሪካ ድምፅ ተናግረዋል። ኢትዮጵያ መንግስት በሕገ መንግስቱ መሰረት በምርጫ የተቋቋመ ነው ያሉት የኦሮሚያ ክልላዊ መንግስት ቃል አቀባዩ ኃይሉ አዱኛ በበኩላቸው የፓርቲዎቹ መግለጫ ይህ ሕገ መንግስታዊ ነው ሲሉ ለአሜሪካ ድምጽ ምላሽ ሰጥተዋል። እስክንድር ፍሬው ቀጣዩን ዘገባ ልኮሉናል። ተቃዋሚዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለአራት ቀናት የፈጀ ጉባኤ ያካሄዱት ከየካቲት 12 እስከ 15 2017 ዓ ም ነው የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ ሲናገሩ በጉባኤው ከተለያዩ የኦሮሚያ ክልል አካባቢዎች የመጡ የህብረተሰብ ክፍሎች ተሳትፈዋል ብለዋል። ጉባኤው የተነጋገረውም በኦሮሚያ ክልል ያለው ጦርነት በሚቆምበት ሰላም በሚመጣበት እና የክልሉም ሆነ የሀገሪቱ ፖለቲካ በሚስተካከልበት ሁኔታ ላይ እንደሆነ ጠቅሰዋል። ለችግሩ መፍትሄ ይሆናሉ በሚል በጉባኤው ከተላለፉት የውሳኔ ሀሳቦች መካከል ደግሞ የጋራ የኦሮሚያ የሽግግር ብሔራዊ አንድነት መንግስት ማቋቋም መሆኑን ሊቀመንበሩ ለአሜሪካ ድምፅ አብራርተዋል። በኢትዮጵያ ውስጥ ያሉት ተቋማት ሙሉ በሙሉ በሚቻል ደረጃ በአንድ ቡድን ወይም በአንድ ገዢ ፓርቲ ያዙ ስለሆኑ እነዚህን ለማስተካከል ወደ ነጻና ፍትሃዊ ምርጫ ለመሄድ ሌላ ምርጫ ስለጠፋ ነው እንደዚያ ያደረግነው። ያ ማለት በሀገሪቱ ውስጥ ያሉ ተቋማት ከምርጫው በፊት የሚስተካከሉበት ከምርጫ በፊት ሰላም የሚወርድበት ሰላም ከሌለ ምርጫ ማካሄዳት ሲለው እነዚህ እነዚህ ነገሮች ለማስተካከል የጋራ መንግስት ያስፈልጋል። እሱ ነው ዋና ጉዳይ። ከ2019 ዓ ም ጀምሮ በኦሮሚያ ክልል የተለያዩ አካባቢዎች እየተካሄደ ነው ያሉትን ግጭት የጠቀሱት የኦፌኮ ሊቀመንበር የጉባኤው ዋነኛ ዓላማም በክልሉና በአገሪቱ ላሉ ችግሮች መፍትሄ መፈለግ መሆኑን ጠቅሰዋል። በዋናነት ሁለት ሁለት መሰረታዊ ጉዳዮችን ላይ ለመነጋገር ነው። ሌሎቹ ተጨማሪ ጉዳዮች ናቸው። አንደኛው በኦሮሚያ ውስጥ እየተካሄደ ያለው ግጭት ጦርነት እንዴት ቆሞ ሰላም ይወርድ መውደድ ይችላል በሚለው ጉዳይ ላይ ሁለት የኦሮሞም ኢትዮጵያም በተለይም ኦሮሞ አካባቢ ያለው ፖለቲካ እንዴት እናስተካክላለን። እነሱ ሀሳቡን ያቀረቡት የጋራ የሽግግር መንግስት ገዢውን የብልጽግና ፓርቲና የኦሮሞ ነጻነት ሰራዊትን እንደዚሁም ጉዳዩ የሚመለከታቸው ሌሎች አካላት እንደሚያካትትም ፕሮፌሰር መረራ ገልጸዋል። ተቃዋሚዎቹ የኦሮሞ ነጻነት ግንባር ኦነግ፣ እና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባቀረቡት የሽግግር መንግስት መሰረተ ሀሳብ ላይ ምላሽ የሰጡት የኦሮሚያ ክልላዊ መንግስት ቃል አቀባይ ሀይሉ አዱኛ ተቀባይነት የሌለው ነው ሲሉ ገልጸዋል። እንግዲህ የኢትዮጵያ መንግስት በህገ መንግስቱ መሰረት ግልጽና ፍትሐዊ በሆነ ምርጫ ተካሂዶ የተቋቋመ መንግስት ነው። መንግስት ህዝቡ የሰጠውን የኮንትራት አመት አምስት አመት ነው ያ ኮንትራትን መሰረት በማድረግ ሀገሪቱን እያስተዳደረ ይገኛል። ኮንትራቱን የሚጨርሰው ደግሞ በሁለት ሺ አስራ ስምንት ቀጣይ በሚደረገው ምርጫ ስለሆነ በዚህ አግባብ ነው መደረግ ያለበት እንጂ እነሱ ያወጡት የሽግግር መንግስት የሚባለው በኦሮሚያ ብሔራዊ ክልላዊ መንግስት አሁን መንግስት ሰላምን እያሰፈነ ታጣቂ ታጥቆ መንግስትን ሲፋለሙ የነበሩ አካላት በህዝቡና በመንግስት ጥሪ ተከትሎ ወደ ሰላማዊ መንገድ እየተመለሱ ያሉትን አኳኋን አስደንግጧቸው ያወጡት መግለጫ ነው ብለን ነው የምንወስደው እንጂ እኛን የሚመለከት ህገ መንግስትን የተከተለ ሳይሆን በራሳቸው አለም ቅጨት ውስጥ ያሉ ሆኖ ነው ያገኘ ነው እንጂ እሱም ተቀባይነት የሌለው ይህ ህገ መንግስታዊ የሆነ መግለጫ ነው። ተቃዋሚ ፓርቲዎቹ የሽግግር መንግስት ምስረታ ጥሪን ያቀረቡበት አንዱ ምክንያት በክልሉ ለቀጠለው ግጭት መፍትሄ ይሆናል በሚል እንደሆነ የኦፌኮ ሊቀመንበር ገልጸዋል። አቶ ኃይሉ በዚህ ጉዳይ ላይ በሰጡት አስተያየት መንግስት የጸጥታውን ችግር ለመፍታት እያደረገ ያለው ጥረት ከጊዜ ወደ ጊዜ ውጤት እያመጣ ነው ሲሉ ተናግረዋል። መንግስት በተከተለው አካሄድ የክልላችን ሰላም ከጊዜ ወደ ጊዜ እየተለወጠ እየተሻሻለ ወደ ሰላማዊ መንገድ እየመጡ ያሉ ታጣቂዎችም ቁጥር እየበዛ ስለሆነ እነዚህ የፖለቲካ ፓርቲዎች ኦፌኮም፣ ኦነግንም ጨምሮ በዚህ ተደናግጦ መንግስት ወደማይቆጣጠረው ግጭት ያመራል ብሎ ሲጠብቁ፣ አሰብስፈው ሲጠብቁ የነበሩ የፖለቲካ ፓርቲዎች ስለሆኑ በዛም ተስፋ እየቆረጡ ሲመጡ አሁን የቅዘታቸው ግዘት የሽግግር መንግስት የሚል አጀንዳ ብዙም የማይሄድ ከማህበራዊ ሚዲያ ፍጆታ ያላለፈ ተቀባይነትም የሌለው ምናልባትም ተጠያቂነትም ሊያስከትል የሚችል ሕገ መንግስቱን የሚንድ አካሄድ ስለሆነ ፍጹም ተቀባይነት የሌለው መሆኑን ልንገልጽ እንወዳለን። የኦሮሞ ነጻነት ሰራዊት በበኩሉ ባወጣው መግለጫ በኦነግና በኦፌኮ የተጠራውን ጉባኤ ከጠቅላይ ሚኒስትር አብይ አህመድ አጀንዳ ጋር አብሮ የሚሄድ ፕሮጀክት ነው በማለት አውግዟል። ተቃዋሚዎቹ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለአራት ቀናት በተካሄደው ጉባኤ ላይ ለግጭት መነሻ የሚሆኑ የአስተዳደር ወሰን ጥያቄ ችግሮችንም አንስተው መነጋገራቸውን የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ተናግረዋል። ይህንኑ መነሻ አድርገው መግለጫ ያወጡት የኦጋዴን ብሔራዊ ነጻ አውጪ ግንባር እና ሌሎች በሶማሌ ክልል የሚንቀሳቀሱ ፓርቲዎች ተቃውሞ አቅርበዋል። ኦፌኮና ኦነግ ድሬዳዋና ሞያሌን ጨምሮ በአንዳንድ ግዛቶች ላይ የይገባኛል ጥያቄ ማንሳታቸውን የጠቀሱት ፓርቲዎቹ አካሄዱ የፌዴራል ህገ መንግስቱንና እና በተለያዩ ብሔሮች መካከል ያለውን በሰላም አብሮ የመኖር መርህ ይጻረራል በማለት አውግዘዋል። በጉዳዩ ላይ ምላሽ የሰጡት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የእነሱ ሀሳብ ጥያቄዎች በድርድርና በንግግር እንዲፈቱ ማድረግ መሆኑን አብራርተዋል። ዋናው ጉዳይ ግን ለመደራገሪም ለመነጋገርም ዘላቂ ሰላም በዚህ ሀገር ለመፍጠርም ያሉት ጥያቄዎች በሚሆን መንገድ እንዲመለሱ ለማድረግ። የጉባኤው ዋነኛ ዓላማ ግን መሰረታዊ የፖለቲካ ችግሮቻችንን በመፍታት ዘላቂ ሰላምና መረጋጋት እንዲፈጠርና ዲሞክራሲያዊ አስተዳደር በሀገራችን እንዲሰፍን እንደዚሁም መሰረታዊ ችግሮች እንዲፈቱ የራሳችንን አስተዋጽኦ ማድረግ ነው ብለዋል። ፕሮፌሰር መረራ ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት። ወደ ቀጣዩ ዘገባ ስንሻገር በአዲስ አበባ የተመረጡ አካባቢዎች የኮሪደር ልማት ፕሮጀክቶች በመከናወን ላይ ናቸው። ፕሮጀክቶቹ የተሽከርካሪና የእግረኛ መንገዶችን፣ ልዩ የብስክሌት መንገዶችንና ሌሎችም የመሠረተ ልማት ውጤቶችን አስገኝተዋል። በሌላ በኩል የረሰ መዴነዋ የረጅም ጊዜ ነዋሪዎችን መፈናቀልና በመንገዶቹ ዳር ላይ ያለው የንግድ ተቋማት መፍረስ ከፕሮጀክቶቹ አወዛጋቢ ውጤቶች መካከል ሆነው ቀጥለዋል። በሌሎች የኢትዮጵያ ከተሞችም መሰል የኮሪደር ልማት ፕሮጀክቶች ትግበራ ተመሳሳይ ውጤቶችን እያስከተለ በመከናወን ላይ ነው። አስተያየት ሰጪዎች ምን ይላሉ በሚለው ጉዳይ ላይ ኬኔዲ አባተ ተከታዩን ዘገባ አልኳል። እኔ ሰለሙን እባላለው። ስለ ኮሪደር ልማት ለመግለጽ ልክ አሁን አፍሪካ ውስጥ ያለህ ራሱ አይመስልህም። በቃ ሌላ ሀገር ወይም አዲስ የተገነባ ከተማ ያለህ ነው የሚመስለው። ወክ ለማድረግ ሴፍቲኑም ወክ አድርገ ራሱ ብዙ ኪሎሜትር እንትና አድርገ አይደክምህም ብዬ ነው ማስበው። በቃ መንፈስንም ሁሉም ነገር ይታደሳል ነው በምሽት ራሱ ሁሉም ሰው በነጻነት ሲንቀሳቀስ ስታየው አይንን ይማርካል፣ ደስ ይላል። መንገዱም ራሱ አይንም ይስባል፣ መብራቶቹም የጌትነት ጃራ ለማየው ይባላለሁ። እኔ በጣም ካየው ነገሮች ውስጥ እኔ አባይ ግድብ ነበር። ታላቁ ሕዳሴ ግድብ ፕሮጀክት ላይ ቆይቻለሁ። ግን አሁን ከአባይ ግድብ ቀጥሎ በኢትዮጵያ ውስጥ ላይ ትልቅ ስራ የተሰራው እዚህ አዲስ አበባ ውስጥ ነው። ትልቁ አብሶ አሁን ይህ ሰፈር በፊት ምን እንደነበረ አይተዋል አይደለ? አሁን ንጽህናው ደስ ይላል። ከፈለክ ቁጭ ብለ አርፈ ምናም ማየት ትችላለህ። እዚህ ከመጣው የድሮ ቦሌ አይደለም። አሁን እዚህ አካባቢው ስታዩ በጣም ለየት ያለ ነው። እስከ ላይ ሚሊኒየም አዳራሽ ጀምሮ እስከ ታች መስቀል አደባባይ ድረስ ፕሮጀክቱ ደስ የሚል ነው። የእግረኛ መንገድ ለብቻ ነው፣ የባይሲክል መንገድ ለብቻ ነው። ደስ የሚል ነገር ነው። በፊት ከዚህ ከመኪና ጋር እየተጋፈጥክ ምናም ትሄዳለህ፣ እዛ ጋር ትሰደባለህ፣ አንዳንዱ ምራቅ ሁሉ ሊተፋብህ ይችላል። አሁን ግን እዚህ ጋር አንተ ጋር መጥቶ አንተን የሚነካ ሰው የለም። ከሰው ጋር አርግፋፋ ምንም አይደለም። በቃ ሁሉም በቂ መንገድ ነው፣ ስታንዳርዱን የጠበቀ መንገድ። አሁን መንግስት በጣም ጥንቃቄ ማድረግ ያለበት ህዝቡን መንግስት በጣም አሁን ማየት አለበት። ልማት ማንም ይጠላ የለም። ልማት ማለት ለዚች ሀገር አስፈላጊ ነው። እኛ ድሮ ከምንሰድብበት አሁን ንጹህ አዲስ አበባ፣ አፍሪካ ህብረት ትልቅ እዚህ ጋር ማዕከሉ ያለበት ነው። ትላልቅ መስሪያ ቤቶች እዚህ አዲስ አበባ ላይ ነው ያሉት። ልማቱ ማንም ይጠላ የለም፣ ግን ህዝቡን በዚህ ምክንያት የሚፈናቀሉ ሰዎችን መንግስት በጣም ማሰብ አለበት። በቃ እዛ ጋር የተጎዱ ሰዎችም አሉ። እነዛን መንግስት ማየት አለበት። እኛ አካባቢያችን አጸድተን ሌላ ችግር እንዳይሆንብን በየሜዳው የወደቀ ሰው እንዳይኖር ይሄን መንግስት ከመንግስት ይጠበቃል። ህዝብም ደግሞ እርስ በራሱ መተጋገዝ አለበት። መንግስትን እጅ ብቻ መጠበቅ አይደለም። እንደገና ደግሞ እንደ ልማት ልማቱ ጥሩ ነው። አሁን ግን አልፎ አልፎ አንዳንድ ጊዜ ያለ ዲዛይን የሚሰሩ ነገሮች አሉ። አሁን ምስ ለምሳሌ እዚህ ጋር አይተ ኮንክ ግራና ቀኝ ላይ መጀመሪያ ከጨረሰ በኋላ እንደገና ደግሞ እንደ አዲስ ወጪ መውጣት መጀመሪያ አንድ ስራ ከመሰራቱ በፊት መደረግ ያለበት ምንድን ነው? ያ ነገር ዲዛይን ተደርጎ ሁሉም ነገር አልቆ ነው መሰራት ያለበት። በእርግጥ ለዚህ ስራ እኛ አዲስ ነን፣ ግን የሆነ መደማመር አለበት። ከመብራት ኃይል ጋርም ከዚህ ከቴሌ ጋርም የተገናኘ ነገሮች ሁሉ በአንድ በኩል የተሰራ ነገር ደግሞ ደግሞ መልሶ መፍረስ የለበት። ሰባቴ ልካ አንዴ ቁረጥ የሚባል አባባል አለ። እና አንዴ መጀመሪያ ሲሰራ ዲዛይን ተደርጎ ሙሉ በሙሉ በጥንቃቄ ቢሰራ ደስ ይለኛል። ልማቱ ጥሩ ነው፣ በጣም ወድጀዋል። አስተያየታቸውን ለሰጡን እንግዶቻችን በእጅጉ እናመሰግናለን። የምሽቱ ስርጭታችን እየተጠናቀቀ ነው። ከመጠናቀቁ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ይህ ወር ሁለተኛው የሚንስክ ስምምነት የተፈረመበት አስረኛ ዓመት ነው። ተከታታዩን ወታደራዊ ሽንፈቶች ተከትሎም ሩሲያ በዩክሬን ላይ ጫና ያሳደረችበት ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ስምምነቱም ሩሲያ የዩክሬኖቹን የዶንባስ ግዛቶች የጠቀለለችበትን ሁኔታ ተከትሎ ግጭቱን ለማስቆም የተደረገ ያልተሳካ ሙከራ አካል መሆኑን የሚያስታውሰው ርዕሰ አንቀጽ የሚንስኩ ስምምነት ሩሲያ ዩክሬንን እንዳትወር ለመከላከል የታሰበ መሆኑንም ያብራራል። ሁለቱም ወገኖች በተደጋጋሚ ስምምነቶቹን ማፍረሳቸውን ሩሲያ በንጽጽር በብርቱ መተላለፏን ዘርዝሯል። እንደ አውሮፓውያን ዘመን አቆጣጠር በየካቲት 22 2022 የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተናጠል የሚኒስኩ ስምምነት ተፈጻሚነት አክትመዋል ባሉ ሁለት ቀናት ዕድሜ ዩክሬንን ወርረዋል። ሩሲያ እነኚህን ስምምነቶች ፈርማለች። ይሁን እንጂ የተስማማችባቸውን አንዳቸውንም የስምምነት ቃል ኪዳኖች ተግባራዊ አላደረገችም። የሚኒስኩን ፕሮቶኮል ወይም የተለያዩ እርምጃዎች የተካተቱባቸውን ውሎች አሊያም በሦስትዮሹ የግንኙነት ቡድን የተደራደረችባቸውን በርካታ የለውጥ እርምጃዎች አንዳቸውንም አላሳካችም ሲሉ በተባበሩት መንግስታት ድርጅት የዩናይት ስቴትሱ ተለዋጭ ወኪል ጆን ኬሊ የተናገሩትን ያስታውሳል። በስምምነቱ የተገቡት ቃል ኪዳኖች የተኩስ አቁም ስምምነቶችን፣ የውጭ ወታደራዊ ኃይሎች ከዩክሬን ሉዓላዊ ግዛት መውጣታቸውን፣ በምስራቃዊ ዩክሬን የሚገኙ ከሩሲያ ድጋፍ የሚያገኙ ህገወጥ የታጠቁ ቡድኖች መበተንና ብሎም የዩክሬን ዓለም አቀፍ ድንበር ለዩክሬን መመለስን ያካትታሉ። ይሁንና ሩሲያ አንዳቸውንም እነዚህን ጉዳዮች እውን አላደረገችም። ይልቁንም በተደጋጋሚና ሳታቋርጥ በሚኒስክ የተደረሱትን ስምምነቶች መሠረታዊ ዓላማ ለማዳከም ስትሠራ ነው የቆየችው። ጦርነቱን በማባባስና ዓለም አቀፉን የክትትል ጥረቶችም እንዲሁ አስተጓጉላለች። ዩናይትድ ስቴትስ ሉዓላዊና የበለጸገች ዩክሬን መኖሯን ትሻለች ሲሉም አምባሳደር ኬሌ የተናገሩትን የጠቀሰው የዕለቱ ርዕስ አንቀጽ ሆኖም ዩክሬን ከ2014 አስቀድሞ ወደ ነበራት የድንበር ይዞታ የመመለስ እጣ ተጨባጭ ያልሆነ ትልም መሆኑን በመረዳት መጀመር አለብን ያሉትን ያወሳል። ይህን ተንኮል የተሞላ ግብ ለማሳካት የሚደረግ ጥረት ጦርነቱን ማራዘምና ይበልጥም የከፋ መከራ ማስከተል ብቻ ነው ውጤቱ። ለዩክሬን ዘላቂ ሰላም ጦርነቱ ዳግም እንደማይቀሰቀስ የሚያረጋግጡ ጠንካራ የደህንነት ዋስትናዎችን ማካተት መቻል አለበት። ይሁን እንጂ ዩክሬን ሉዓላዊና ነፃ ሀገር ነች። እናም የሩሲያ ሕገ ወጥ ወረራ የተባበሩት መንግስታት ድርጅትን ቻርተር የጣሰ ነው የሚሉት መሰረታዊና የማይካዱ እውነታዎች የማያጠያይቁ ናቸው ሲሉ የገለጹትን የሚያስታውስ አለ። ሩሲያ በዩክሬን ላይ የምታደርገውን ጦርነት በአስቸኳይ ማቆም አለባት። ይህም ዓለም አቀፍ ሕጎችን የሚጥስ ብቻ ሳይሆን በሩሲያ በራሷ ላይም ስትራቴጂያዊ ስህተት ጭምር ያስከተለ ነው። ቀላሉ መንገድ ድርድር ነው፣ አሁኑ ነው የሚደረግ። ነገር ግን ሩሲያ በምትኩ የከፋውን መንገድ ከመረጠች፣ ከፍተኛ የምጣኔ ሀብት ወጪ፣ በጦር አውድማው ኪሳራ የሚያስከትልና በጥቅሉም ብዙ ዋጋ የሚያስከፍል ነው የሚሆነው። የዕለቱ ሩስ አንቀጽ አያይዞም ዩናይትድ ስቴትስ እልቂቱን ለማስቆምና የአውሮፓን መረጋጋት ለማረጋገጥ ቁርጠኛ ነች ይሉ አምባሳደር ኬሊ አክለውም ዩክሬን፣ ሩሲያና የአውሮፓ አጋሮቻችን የውይይቱ አካል መሆን አለባቸው ያሉትን በመጥቀስ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አብራችሁን ስላመሻችሁ እናመሰግናለን። መልካም ምሽት።